The America Radio The most important thing to, uh, to underscore here is that this is exactly what makes this announcement by the, the, Republic, uh, the Federal Republic. ለምስክርነት የሚደረገው ጠቃሚ ነጥብ ምንድን ነው? የኢትዮጵያ መንግስት ይፋ የተደረገውን ውሳኔ በትክክል በጣም አስፈላጊ የሚያደርገው የፖለቲካ ምህዳሩን ማስፋት ነው። የአፍሪቃ ሕብረት ኮሚሽን ሊቀመንበር ሙሳ ፋቂ ቃል አቀባይ ኤቫ ካላንዶ በወቅቱ የኢትዮጵያ ፖለቲካ ዙሪያ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። በቂሊንጦ ማረሚያ ቤት ቃጠሎ በተያዘ በተከሰቱ ላይ አቃቤ ሕግ የቆጠራቸውን ምስክሮች ማቅረብ እንዳልቻለ ተገልጿል። ተከሳሾቹና ጠበቆቻቸው ለፍርድ ቤት ቅሬታቸውን አሰምተዋል። በዚህ ላይ ዘገባ አለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን የዛሬ ማክሰኞ ጥር 1 ቀን 2010 ዓ ም አስተናጋጆች አሉላ ከበደና አረንጅ ፍሳሀየንን ከአቀነባባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን በቅድሚያ ግን የዕለቱን ዜና እናሰማለን። ሰሜንና ደቡብ ኮሪያ ግንኙነታቸውን ለማሻሻል ወታደራዊ ንግግር ለማካሄድ ዛሬ ተስማምቷል። ሁለቱ ሀገሮች ይህን ያስታወቁት ከሁለት ዓመታት በላይ በኋላ ለመጀመሪያ ጊዜ ከተነጋገሩ በኋላ ነው። ሰሜን ኮሪያ በመጪው ወር በደቡብ ኮሪያ ፒዮንግ ቻንግ ወደሚካሄደው የክረምት ኦሊምፒክ ውድድር የከፍተኛ ደረጃ ልዑካን ለመላክ ተስማምታለች። ይህ ስምነት የተደረገው ዛሬ ሰሜንና ደቡብ ኮሪያ ተገናኝተው በተነጋገሩበት ወቅት ነው። ንግግሩ የተካሄደው የሰላም መንደር በተባለው ፓንሙንጆም ላይ ነው። በኮሪያ ልሳነ ምድር ይካሄድ የነበረውን ጦርነት ያቆመው ስምምነት እንደ አውሮፓ አቆጣጠር በ1953 ዓ ም የተፈረመው በዚሁ ቦታ ላይ ነበር። ከፒያንግቻንጉ ስብሰባ በኋላ ሰሜን ኮሪያ የከፍተኛ ባለሥልጣኖች ልዑካንን፣ አትሌቶችንና ውድድሩን የሚያደምቅ ቡድን በመጭወር ወደሚጀመረው የኦሎምፒክ ውድድር የመላክ እቅድ እንዳላት የውህደት ምክትል ሚኒስትር ቻን ሂሳንግ ገልጸዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት እንደሚለው የእስራኤል መንግስት በብዙ ሺዎች የሚቆጠሩ ኤርትራውያንና ሱዳናውያን የፖለቲካ ጥገኝነት ፈላጊ ስደተኞች በግዴታ ወደ አፍሪካ ሀገሮች እንዲላኩ እየተማጠነ ነው። ዘጋቢያችን ሊሳሽ ላይን ከጄኔቫ ያደረሰችንን ዝርዝር ትስታ ብላቸው ይዛቀርባለች። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤን ኤች ሲ አር እስራኤል እንደ አውሮፓ አቆጣጠር ከ 2016 ዓ ም ማለትም ካለፈው ዓመት ጀምሮ ስደተኞች የማባረር ፖሊሲ እንዳወጣችና ነገር ግን እስካሁን ስራ ላይ እንዳላዋለች ገልጿል። የሆነ ሆኖ ካለፈው ታህሳስ 22 ጀምሮ እስራኤል የኤርትራና የሱዳን ስደተኞችን አስገድዶ ወደ ሶስተኛ የአፍሪቃ አገር ለመላክ አሊያም በወል ለማይታወቅ ጊዜ ሊታሰሩ እንደሚችሉ መግለጿ በጣም አሳሳቢ ነው ብለዋል። የተባበሩት መንግሥታት የስደተኞች ድርጅት ቃል አቀባይ ዊሊያም ስፐንድለር አስገድዶ የማስወጣት እቅዱ ቤተሰቦችን ጥገኝነት ጠይቀው ጉዳያቸው በሂደት ላይ ያለውን የጠቀለለ መሆኑ፣ እንዲሁም እነዚህ ጥገኝነት ጠያቂዎች እጆቻቸው ወደ ኋላ የፊጥኝ ታስረው ወደ አይሮፕላን ጣቢያ ሊወሰዱ እንደሚችሉ የወጣው ኦፊሴላዊ መግለጫ በተለይ አስደንጋጭ ነው። እነዚህ ሰዎች አንዳች ከለላ ሊሰጣቸው ወደማይችል አገር እንዲሄዱ ከዚያም ወደ ሊቢያና የአውሮፓ አገሮች እንደገና እንዲሰደዱ መገደዳቸው በተለይ አሳሳቢ ነው። በአሁኑ ሰዓት ቁጥራቸው በ27 ሺህ የሚገመት ኤርትራውያንና 7 ሺህ 700 የሚሆኑ ሱዳናውያን ስደተኞች እስራኤል ውስጥ እንዳሉ ታውቋል። እስራኤል በቀደሙት ዓመታትም በነፍስ ወከፍ 3500 ዶላር እየሰጠች ስደተኞችን ወደ ሶስተኛ የአፍሪቃ አገር እንዳባረረችና ና ገንዘብ ይዘው መገኘታቸው ጭራሽ ለአደጋ እንዲጋለጡ ማድረጉን የመንግስታቱ ድርጅት ቃል አቀባይ ገልጸዋል። ወደ እስራኤል የሚገቡ የአፍሪቃ ስደተኞች በሳይናይ በረሃ ውስጥ የሚደርስባቸውን ከፍተኛ የአካልና የሕሊና ስቃይ፣ የገንዘብ ብዝበዛ አልፎ ሲሆን የፖለቲካ ጥገኝነት እንደሚፈልጉ ነው የሚናገሩት። እስራኤል ግን ብዙሀኑ የኢኮኖሚ ጥገኝነት ፈላጊ ሕገ ወጦች ናቸው ትላለች። ባለፈው ዓመት ዩናይትድ ስቴትስ ውስጥ በተካሄደው ምርጫ የሩሲያ ጣልቃ ገብነትን አስመልክቶ ምርመራ በማካሄድ ላይ ያለው ልዩ የዩናይትድ ስቴትስ ካውንስል ፕሬዚደንት ዶናልድ ትራምፕ ሊጠየቁ ስለሚችሉበት ሁኔታ ከፕሬዚዳንቱ ጠበቆች ጋር ተወያይተዋል። ሁለቱ ወገኖች ተገናኝቶ የተነጋገሩት ባለፈው ወር ሲሆን ሊደረግ ስለሚችለው ቃለ መጠይቅ የቀረበ ዝርዝር ነገር እንደሌለ ከጉዳዩ ጋር ቅርበት ያላቸው ሰዎች ተናግረዋል። የፌዴራል የምርመራ ቢሮ ስራ አስኪያጅ የነበሩት ሮበርት ሙለር ለወራት ያህል ምርመራ ሲያካሂዱ እንደቆዩ ይታወቃል። እስካሁን ባለው ጊዜ የትራምፕ የምርጫ ዘመቻ አስተባባሪ የነበሩት ፖል ማነፎርትና የብሔራዊ ጸጥታ አማካሪያቸው የነበሩት ማይክል ፍሊንት በሚገኙባቸው አራት ሰዎች ላይ ክስ ተመስርቷል ተመስርቷል። ትራምፕ የፌዴራል ምርመራ ቢሮ ኃላፊ የነበሩትን ጄምስ ኮሚን ከስራ ባባረሩበት ወቅት የቢሮውን ስራ ለማሰናከል ሞክረው እንደሆነ ለማጣራት ምርመራ እየተካሄደ መሆኑ ታውቋል። የተባበሩት መንግስታት የእርዳታ ድርጅት ለፍልስጤማውያን ስደተኞች በሚሰጠው እርዳታ ትኩረት ማድረጉ አሁን ከእስራኤል እየደረሰበት ባለው ትችት ሳቢያ ዩናይትድ ስቴትስ ለድርጅቱ የምትሰጠውን እርዳታ እንዳታጠፍ ስጋት አሳድረዋል። ከትናንት በስቲያ እሁድ፣ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ድርጅቱ ላይ ባቀረቡት ነቀፌታ ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር ተስማምተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኪባ ባሉት የኤምባሲ ሰራተኞች ላይ ስለተፈጸሙት ጤና ተኮር ጥቃቶች ጉዳይ ለመመርመር የተጠያቂነት መርማሪ ቦርድ እንደሚጠሩ የውጭ ጉዳይ ሚኒስቴሩ ዛሬ ገለጹ። ሴኔተሮች ስለተባለው ጥቃት በተነጋገሩበት ወቅት ዲሞክራቶችና ሪፑብሊካውያን ሴኔተሮች በቂ የምርመራ ጥረት አልተደረገም በማለት የውጭ ጉዳይ ሚኒስቴር ባለሥልጣኖችን ነቅፈዋል። ቲለርሰን ኢላማ ያደረጉት ጥቃቶች ባሉት ምክንያት ሃቫና ያሉ የአሜሪካ ዲፕሎማቶችና ሌሎች የጆሮ መደፈን፣ የማዞር፣ የማቅለሽለሽና የድካም ስሜት እየተሰማቸው ነው። ኩባ ይህን ለማስከተል የደረጉት ነገር የለም ስትል አስተባብላለች። የዩናይት ስቴትስ መንግስት ሁለት መቶ ስልሳ ሁለት ሺህ አምስት መቶ ለሚሆኑ ኤል ሳልቫዶሪያውያን ተሰጥቶ የነበረውን ጊዜያዊ መኖሪያ ፈቃድ እንደሚያቆም ከፍተኛ የአገሪቱ ባለስልጣናት ትላንት አስታወቁ። እነኚህ ሰዎች ለሀያ አመታት ለሚጠጋ ጊዜ አሜሪካ ይኖሩ ናቸው። ሳልቫዶር ውስጥ እንደ አውሮፓውያን ዘመን አቆጣጠር በሁለት ሺህ አንድ ዓመተ ምህረት የተከሰተው ከባድ ርዕደ ምድር ባስከትለው ከፍ ያለ ችግር ሳቢያ በብዙ መቶ የሚቆጠር የሳልቫዶር ተወላጆች ጊዜያዊ መጠጊያ እንዲያገኙ ተደርጎ ነበር። አሁን ግን ይህ ፈቃድ እንደ አውሮፓውያን የዘመን አቆጣጠር ከፊታችን መስከረም 2019 ዓ.ም ላይ ያበቃል። ይህ ውሳኔ አንዳንድ የሳልቫዶር ተወላጆችን የመኖሪያ ፈቃድ ያሳጣል ተብሏል። ወደ አገራቸው ሊባረሩም ይችላሉ። ነዳጅ ዘይት የጫነው የኢራን መርከብ በቻይና ምስራቃዊ ጠረፍ ላይ ከቻይና የጭነት መርከብ ጋር ከተጋጨ ሶስተኛ ቀኑ ሲሆን ዛሬም እየጋየ መሆኑ ታውቋል። የአስቸኳይ ጊዜ መርከቦች እሳቱን ለማጥፋትና የገቡበት ያልታወቀውን የመርከቡ ሰራተኞችን ለመፈለግ ያደረጉት ጥረት ባህሩ ላይ ባለው መጥፎ ክስተት ምክንያት እንደተሰናከለ የቻይና የመጓጓዣ ሚኒስቴር ገልጿል። ከባድ ነፋስና ማዕበል ከመርዛማው የመርከቡ ጭስ ጋር ተደባልቆ የማዳኑን ጥረት እንዳከበደው ነው የተገለጸው። ቻይና፣ ደቡብ ኮሪያና ዩናይትድ ስቴትስ የባህር ኃይል በሰፊው አካባቢ የገቡበት ያልታወቀውን የመርከቡ ሰራተኞችን ለመፈለግ መርከቦችና እንዲሁም አይሮፕላኖች መድበዋል። በመጨረሻም ዩናይትድ ስቴትስ ውስጥ ከሁለት ዓመታት በኋላ በሚካሄደው ፕሬዝዳንታዊ ምርጫ ካሁኑ አነጋጋሪነቱን ይዟል። በራሷ ጥረት ቢሊዮነሮች ቢሊዮነር ለመሆን የበቃችው እቋ የመገናኛ ብዙኃን ሰው ኦፕራዊን ፍሬ ፕሬዚዳንት ዶናልድ ትራምፕን ለመወዳደር ብትቀርብ የሚል ጥያቄ ለምክትሉ የዋይትሀውስ ውስጥ ቃል አቀባይ ሆጋን ጌድሊ ትናንት በቀረበበት ወቅት ኦፕራም ሆነች ሌላ ሰው ቢወዳደራቸው ፈተናዎቹን በበጎ እንቀበላለን የሚል መልስ ነው የሰጡት። የስልሳ ሶስት ዓመት ዕድሜዋ ዊንፍሬ ለፕሬዚዳንትነት እንደማትወዳደር ግን ግልጽ አድርጋለች። ባለፈው እሁድ በተካሄደው የጎልደን ግሎብ ሽልማት ያሰማችው ንግግር ግን በቀጣዩ ምርጫ ምናልባትም በዲሞክራትነት ወይም ዲሞክራት ፓርቲ ወክላ ሳትወዳደር አትቀርም የሚል ግምት አሳድረዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የዛሬ ማክሰኞ ጥር 1 2010 ዓ.ም የሚተላለፈውን ዝግጅታችንን ነው። አስተናጋጆቻችሁ አሉላ ከበደና አረን ፍስሐዬን በዓለም ዜናዎች የተጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡት ዝግጅቶች አንዱን እናሰማችሁ። እየተመረጠ ነው በጣም ከፍተኛ ሪስክ የሆነን ሰው እውነትም ውሰድ ይባላል። ለመጠንቀቂያ ወይም ለመከላከያ መድኃኒቱ አስፕሪን ፍቱንነቱ ደግሞ የልብ ድንገተኛ ሁኔታ ነው። ዶክተሩ ብሽታየ ነው የተናገሩት በዚህ በዩናይት ስቴትስ የምንስት ክፍለ ግዛት የሄኒፔን ካውንቲ የህክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪም ናቸው። የደም ስሮችን መዘጋት ተከትሎ ወደ ልብ የሚመጣው የደም ዝውውር በሚቋረጥበት ወቅት በሚከሰተው ድንገተኛ የጤና መታወቅ ዙሪያ በሐኪሞን ይጠይቁ የመጨረሻ ቅንብራችን ከተናገሩት የተወሰደ ነው። በሙሉ ዝግጅቱ በሁለተኛው አጋማሽ ጠብቋቸው። አሁን በቀጥታ ወደ ቀዳሚው የዕለቷ የኢትዮጵያ መንግስት የፖለቲካ መሪዎችንና ሌሎችን ግለሰቦች ለመፍታት የደረሰበት ውሳኔ የሚያበረታታ ነው ሲል የአፍሪካ ህብረት ኮሚሽን አስታወቀ። የህብረቱ ኮሚሽን ቃል አቀባይ ለአሜሪካ ድምፅ እንደገለጡት አገሪቱ ያለችበት አሳሳቢ ሁኔታ የኢትዮጵያን መንግስት እርምጃ በጣም አስፈላጊ ያደርገዋል ነው ያሉት። ቃል አቀባዩን ያነጋገረው የአዲስ አበባው ባልደረባችን እስክንድር ፍሬው ተከታዩን አጠናቅሯል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ቃል አቀባይ ኤባ ካሎንዶ ለአሜሪካ ድምፅ እንዳሉት የኢትዮጵያ መንግስት የደረሰበት ውሳኔ የሚበረታታ ነው። ለ17 ቀናት የተካሄደውን የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ አስመልክተው የተናገሩት የኢትዮጵያ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ የተደረሰበትን ውሳኔ አብራርተዋል። ከውሳኔዎቹ አንዱም የፖለቲካ መሪዎችና ሌሎች ግለሰቦች መፈታት እንደሆነ ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ቃል አቀባይ የሚበረታታ ሲሉ የሚያብራሩትም ይህንን ውሳኔ ነው። የአፍሪካ ህብረት ኮሚሽን ሊቀመንበርና በእርግጥም መላው የህብረቱ ቤተሰብ በከፍተኛ ሁኔታ ተበረታተዋል። የኢትዮጵያ መንግስት በወሰደው አርቆ አስተዋይነት የተሞላበትና አስፈላጊ እርምጃ ብሔራዊ መንግስትን ለማጎልበት ያላቸውን ቁርጠኝነት ለማሳደግና የፖለቲካ ምህዳሩን ለማስፋት የሚያስችል እርምጃ። የአፍሪካ ህብረት ኮሚሽን ባለፈው ሳምንት ያወጣውና በኮሚሽኑ ሊቀመንበር ሙሳ ፋኪ የተፈረመው መግለጫም ጠቅላይ ሚኒስትሩ ይፋ ያደረጓቸው እርምጃዎች ኢትዮጵያ ያስመዘገበችውን ማህበራዊና ኢኮኖሚያዊ እድገት ለማስቀጠል አመቺ ሁኔታ እንደሚፈጥሩም መግለጫው ተስፋውን ገልጿል። ለአካባቢውና በአጠቃላይም ለአፍሪካ አህጉር ከፍተኛ ጠቀሜታ ላለው ለአገሪቱ መረጋጋትም አስተዋጽኦ እንደሚያደርግ ጠቁሟል። በኢትዮጵያ እየተከሰቱ ያሉ ግጭቶች የደቀኑት አደጋ አሳሳቢ ሆኖ የቀጠለ ችግር ነው። በመቶ ሺዎች የተፈናቀሉበትና ሌሎች የሚሞቱበት የኦሮሚያና ሶማሌ ክልሎች የድንበር ግጭት የተቃውሞ ሰልፎችን ተከትሎ የሚጠፋው የሰው ህይወትና ሌሎችም ይጠቀሳሉ። የአፍሪካ ህብረት ኮሚሽን ቃል አቀባይ ኤባ ካሎንዶ እንደሚሉት የችግሩ ስፋት መንግስት የደረሰበትን ውሳኔ ይበልጥ አስፈላጊ ያደርገዋል። ልናሰምርበት የሚገባው ጠቃሚ ነገር ምንድን ነው? በኢትዮጵያ መንግስት ይፋ የተደረገውን ውሳኔ በትክክል በጣም አስፈላጊ የሚያደርገው ይህ ነው ስና የሚገባ ነው። በአገሪቱ እነዚህ ሁሉ ፈተናዎች ቢኖሩም ችግሩን ለመፍታት ፖለቲካዊ ፈቃደኝነቱ ግን አለ። ይህ መንግስት የደረሰበት ውሳኔም የበለጠ መግባባት ለመፍጠር የፖለቲካ ምህዳሩን ለማስፋት ቁርጠኝነትና ውሳኔ መኖሩን ያሳያል። ለሁሉም ኢትዮጵያውያን ፍትሐዊ እድገት ለማምጣት ቁርጠኝነት መኖሩን ያሳያል። ከህዳር 2008 ጀምሮ በተለያየ ደረጃ ሲካሄድ በቆየው የተቃውሞ እንቅስቃሴና ያንን ተከትለው በመጡ አሳሳቢ ሁኔታዎች ድምፁን አላሰማም በሚል በአፍሪካ ሕብረት ላይ ትችት የሚሰነዝሩ የተቃዋሚ ፓርቲ መሪዎች አሉ። ይህንን ያነሳሁባቸው ቃል አቀባይዋ ቀጥተኛ ምላሽ አልሰጡም። ተቃዋሚዎች ድምፃቸውን ማሰማት እንዲቀጥሉና የፖለቲካ ምህዳሩን እንዲያሰፉ እናበረታታለን ሲሉ ግን ተናግረዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ ቀደም ብሎ የተከታተላችሁት የዕለቱን አቢርስ ነበር የመጽሔቱ ትንታኔ ርዕስ ሁለተኛው ዘገባ ይቀጥላል። በክሊንጦ ማረሚያ ቤት ቃጥሎ በተያያዘበት ወቅት በተከሰሱ ሰዎች ላይ አቃቤ ሕግ የቆጠራቸው ምስክሮች ማቅረብ እንዳልቻለ ተነገረ። ተከሳሾቹና ጠበቆቻቸው ለፍርድ ቤቱ ቅሬታቸውን አሰምተዋል። ከተከሳሾቹ መካከል አንዱ የሆኑት የልብ ቀዶ ሕክምና ሐኪሙን የዶክተር ፍቅሩ ማሩን ጠበቃ አቶ አበበሸቱን ቆንጅታየ ወደ አዲስ አበባ ደውላ አነጋግራለች። ተከታዩን ዘግባለች ደንበኛዬ ዶክተር ፍቅሩ ማሩ ሁለት ክስ ነው ያላቸው። ቀደም ብሎ በሙስና ወንጀል ምክንያት ሌላ ክስ ነበራቸው። እሱ ቀደም ብሎ በኮንትሮባንድ ወንጀል ምክንያት ክስ ቀርቦባቸው ጉዳዩ ለውሳኔ ተቀጥሮ ባለበት ጊዜ እና አቶ መላኩ ፈንታ ጋር ብጫ ገቢዎችና ጉምሩክ ባለስልጣን ዋና ስራ አስኪያጅ እና ምክትል ስራ አስኪያጅ ጋር ባላቸው ጥቅም ግንኙነት ምክንያት ቀርቦ የነበረው ክስ ተቋርጦላቸዋል። በዚህም የመንግስት ሳንት በማያመች መንገድ መምራት ወንጀል ተሳታፊ ናቸው ተብሎ የቀረበባቸው ክስ ነበረ። እሱ ክስ አሁን ክርክሩ ያለፉት አራት አመት በላይ ቆይቶ አሁን ሰሞኑን በሰበር ውሳኔ አግኝቷል። ይሄ ክርክር እየታየ ባለበት ጊዜ ማረሚያ ቤት ውስጥ ነሐሴ ሀያ ስምንት ሁለት ሺ ስምንት አመተ ምህረት ቃጠሎ ተነስቶ ነበር። የሰው ህይወትም ጠፍቷል፣ ንብረት ወድሟል። በቃጠሎ ምክንያት ከሌሎች ሰላሳ ሰባት ሰዎች ጋር እሳቸው አስራስተኛ ተከሳሽ ናቸው ጠቅላላ ሰላሳ ስምንት ሰዎች ፀረ ሽብር ህጉ በመተላለፍ ክስ ቀርቦባቸዋል። እሳቸው በተመለከተ እንግዲህ በወንጀሉ አፈጻጸም ፋይናንስ አድርገዋል በሚል ነው ክሱ። ተሳትፎ አድርገዋል ተብሎ ነው ክስ የቀረበባቸው። ክስ ከቀረበ በኋላ እንግዲህ የሁለተኛው ክስ በፀረ ሽብር አዋጁ የቀረበባቸው ክስ በራሱ አንድ አመት ሆኖታል። አሁን ረጃጅም ቀጠሮች ናቸው የሚሰጡት። ባለፈው ነሐሴ መጀመሪያ ላይ ምግቤቱ ምስክር ከሰማ በኋላ ከታኅሳስ ሀያ ሶስት ሁለት ሺ አስር አመተ ምህረት ጀምሮ እስከ ጥር ሶስት ሁለት ሺ አስር አመተ ምህረት ድረስ አቃቤ ሕግ ምስክሮቹን መደዳውን የቀሩትን ምስክሮች አቅርቦ እንዲያሰማ ትእዛዝ ሰጥቶ ነበረ። እንግዲህ በተያዘው ቀጠሮ መሰረት ምስክር ማቅረብ ጀምሮ ነበር። ነገር ግን አርብ ጀምሮ ምስክሮችን ማቅረብ አልቻለም። ይህ ማለት እንግዲህ ወንጀለኛ መቅጫ ስነ ስርዓት ሕጉ በተከታታይ ክርክር እንዲሰማ ስነ ስርዓት ሕጉ ያዛል። በቂ ምክንያት ካልቀረበ በስተቀር ቀጠሮ አይለወጥም። የተያዘ ቀጠሮ ለቀጠሮ ምክንያት የሆነውን በቂ ምክንያት ከሌለው ታልፎ ወደ ሌላው የክርክር ሂደት ነው እንዲካሄድ የሚፈልገው የስነ ስርዓት ህጉ። እሺ አቃቤ ህግ ምስክሮች አጠናቆ ለማቅረብ ያልቻለበትን ምክንያት ምን ሲል ነው የገለጸው? አቃቤ ህግ እንግዲህ እስካሁን የሚያቀርባቸው ምክንያቶች ምስክሮች በፖሊስ በኩል ሊቀርቡልኝ አልቻሉም ነው የሚለው ከሰላሳ በላይ ምስክሮች አሉኝ እያለ ባለበት ሁኔታ እነዚህ ምስክሮች ሰላሳውንም ማቅረብ አልቻልኩም በፖሊስ በኩል ምስክሮቼ ሊቀርቡልኝ አልቻሉም የሚል ነው እና እናንተ ጠበቆቻቸው ምን አቤቱ አሰማችሁ? ጠንከር ያለ ብሶታቸውን ያሰሙ ተከሳሾች እንደነበሩም ሰምተናልና፣ በእኛ በኩል ይሄ በዐቃቤ ህግ በኩል የሚሰጡ እንደዚህ አይነት ምክንያቶች አንድ ተከሳሽ በቅድሚያ የተፋጠነ ፍትህ ማግኘት መብት አለው። ህገ መንግስታት ሰብአዊ መብት ነው። ይሄ መብት በፍርድ ቤት አቅም ምክንያት፣ በዐቃቤ ህግ አቅም ምክንያት ሊሸረሸር አይችልም። በሌሎች ሀገሮችም በተሰጡ ፍርዶች ላይ የዐቃቤ ህግ ለቀጠሮ በቂ ምክንያት ሳይኖረው ለቀጠሮ ማጓሸት ምክንያት ከሆነ ተቀባይነት እንደሌለው ነው የሚታወቀው። በእኛም ነስራት ህጉ የሚያረጋግጠው ህገ መንግስቱ የሚያረጋግጠው መብት ነው የተፋጠነ ፍትማኝ ፍርድ ቤቱ በጣም በርካታ ጉዳዮች ስለሚያስተናግድ እንግዲህ ነሐሴ መጀመሪያ ላይ ነው አምስት ወራት ቀጠሮ የሰጠው ለምስክሮች እንዲሰሙ በሁለቱም ቀጠሮ። ይሄ የሆነው ፍርድ ቤቱ አቅም ማነት ምክንያት ይህን ጉዳይ የሚያዩ ችሎት በርካታ ጉዳዮች ስለሚያዩ። ይህ ምክንያት ግን በራሱ የፍርድ ቤት አቅም ማነት በራሱ በህገ መንግስቱ የተረጋገጠውን የተከሳሾችን ሰብአዊ መብት ለመጣት በቂ ምክንያት ተደርጎ ሊወሰድ አይችልም። ጨርሶ አቃቤ ህግ ምስክሮች ለማቅረብ እንዳልቻለ እንደሌለው ተቆጥሮ በተሰማው የአቃቤ ህግ ማስረጃ ብይን እንዲሰጠን አመልክተናል። የኔ ደንበኛ ዶክተር ፍቅሩ በተመለከተ እንግዲህ ላለፉት አምስት አመት አካባቢ በክርክር ሂደት ላይ ናቸው። በሁለቱ ክሶችን ታስረው ነው ያሉት። በዚህ ምክንያት ብዙ ያለ ፍርድ ቅጣት ማለት ነው። ፍርድ ከመሰጠቱ በፊት ይህን ያህል ጊዜ መታሰር ማለት ያለ ፍርድ እንደተቀጡ የሚያስቆጥር ነው። በዚህ ምክንያት በስነልቦና ረገድ፣ በሞራል ረገድ በአያያዝም ችግር ኢኮኖሚካሊ ብዙ ችግር ገጥሟቸዋል። ፐርሰናል የራሳቸው እሳቸው በግል በግል ሕክምና የሚሰጧቸው በሚሰጧቸው ሕክምና ምክንያት የእሳቸው ሕክምና የሚወስዱ ደንበኞች ነበሯቸው፣ ታማሚዎች እነሱን መርዳት አልቻሉም። እነዚህ ሰዎች ውጭ ሀገር ካልሄዱ በስተቀረ እዚህ ሀገር ውስጥ ሕክምና ለማግኘት ያልቻሉበት ሁኔታ እንዳለ ለፍርድ ቤት በተደጋጋሚ እኛም አመልክተናል። ቅሬታቸውን ጠንከር አድርገው ማሰማታቸውን ሰምቻለሁ። በለቱ በእርግጥ እኔ ዘግቼ ነበር ችሎት የደረስኩት ቸው እንደነዚህ ምክንያቶች በደል በዛ ብኝ አቃቤ ህግ ምስክር ከሌለው ፍርድ ቤቱ አቃቤ ህግ ማስረጃ እንደሌለው ተቆጥሮ በተሰማው ማስረጃ ብይን እንዲሰጥላቸው ማመልከታቸውን ሰምቻለሁ። ፍርድ ቤት ፍርድ ቤት እንግዲህ እስከ ጥር ሶስት ሁለት ሺህ አስር ዓመተ ምህረት መደበኛ ቀጠሮ ስለያዝኩ እስከዛ ድረስ ምስክሮቹን በየዕለቱ እንዲያሰማ እስከ መጨረሻው እለት ድረስ ማስረጃ የማሰማት መብቱን ከወዲሁ መንፈግ ተገቢ ስለማይሆን እስከ መጨረሻው ችግር እያጋጠመው መሆኑ እየገባን ነው። ስለዚህ መጨረሻ ላይ ተገቢ ነው ብለን የምናምነውን ትዕዛዝ እንሰጥበታለን፣ ነው የፍርድ ቤቱ አቋም። የዶክተር ፍቅሩ የጤናቸው ሁኔታ በአሁኑ ወቅት ምን ይመስላል? ዶክተር ፍቅሩ አሁን ባሉበት ሁኔታ የስኳር ህመም ታማሚ ናቸው። በእድሜያቸውም ትልቅ ሰው ናቸው። ከዚህ ቀደም ሂደት የሆነ የቀዶ ህክምና አድርገው ነው ተከታታይ ህክምና ሲወስዱ ቆይተዋል። ጤናቸው በጣም ጥሩ ነው፣ ሙሉ ሊባል አይችልም። ምክንያቱም ተወሳሰበ የጤና እክል እና ለዘለቄታው የሚቆይ አይነት አይነት ህመሞች ስለሆኑ ያው ከህመም ጋር ነው የሚኖሩት። አሁን ባለበት ሁኔታ የህክምና አገልግሎት ያገኛሉ? አዎ፣ እዛው ማረሚያ ቤት ህክምና የሚችሉትን ያህል ህክምና ይሰጧቸዋል። ጥቁር አንበሳ ሆስፒታልም እየተመላለሱ ህክምናቸውን ይከታተላሉ። አመሰግናለሁ አቶ አበበሸቱ እሱ እኔም አመሰግናለሁ። በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የተመራ የከፍተኛ የመንግስት ልኡካን ቡድን ወደ መቶ ሺህ የሚጠጉ ኢትዮጵያውያን እንደሚገኙባት ወደሚገመተው የተባበሩት የአረብ ኤሚሬቶች ጉብኝት እያደረገ ነው። የእነዚህ ኢትዮጵያውያን ጉዳይም ከጉብኝቱ ትኩረቶች አንዱ መሆኑን የሚኒስቴሩ ቃል አቀባይ አቶ መለስ አለም ማምሻውን ለቪኦኤ ገልጸዋል። ያነጋገራቸው ዘጋቢያችን እስክንድር ፍሬው ዘገባውን ልኳል። በጣም አመሰግናለሁ ስለ ጊዜዎት አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ እንግዲህ በኢትዮጵያ የውጭ ጉዳይ ሚኒስቴር የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው የተመራ የልዑካን ቡድን የተባበሩት ዓረብ ኤምሬትስ ጉብኝት በማድረግ ላይ ነው የሚገኘው። ጠቅለል ካለ ጥያቄ ልነሳ እና የዚህ ጉብኝት ዓላማ ምንድን ነው? አቶ መለስ፣ የዚህ ጉብኝት ዋና ዓላማ በሁለቱ የውጭ ጉዳይ ሚኒስትሮች መካከል መስከረም ኒውዮርክ ላይ ተገናኝተው ነበር፣ በተባበሩ መንግስታት ድርጅት ጠቅላላ ጉባኤ ስብሰባ ላይ ተሳታፊ በነበሩበት ጊዜ ከዛ ስብሰባ ጎን ለጎን ሁለቱ ሚኒስትሮች ተገናኝተው ነበር። በዛ መሰረት ከስድስት ወር በኋላ አዲስ አበባ ከስድስት ወር በኋላ ዱባይ ለመገናኘት በደረሱት ስምምነት መሰረት የትም እየተካሄደ ያለ መደበኛ ስብሰባ ነው። በሁለቱ አገሮች መካከል ያለውን ዲፕሎማሲያዊ ግንኙነት የበለጠ ማጠናከር በኢትዮጵያና የተባበሩት አረብ ኤምሬቶች መካከል ያለውን ንግድ ኢንቨስትመንት ግንኙነት ወደ ተሻለ ደረጃ የሚያድግበት ሁኔታ ማየት ነው። አቶ መለስ፣ ይህ አሁን ወደ መካከለኛው ምስራቅ ወደሚገኙ አገራት የሚደረገው ጉብኝት ከቅርብ ጊዜያት ወዲህ እንኳን የመጀመሪያው አይደለም። ተደጋጋሚ ጉብኝቶች እየተደረጉ ነው፣ በኢትዮጵያ መንግስት የውጭ ጉዳይ ሚኒስትርም በጠቅላይ ሚኒስትሩም ጭምር እና የእነዚህ ተደጋጋሚ ጉብኝቶች እንድምታ ከዚህ አሁን እርስዎ ከሚነግሩኝም የዘለለ እንድምታ ይኖረው ይሆን ምናልባት? በተለያየ ስልጣን እርከን ደረጃ ወደ አካባቢ የሚደረገው ግንኙነት ከአካባቢው ጋር ስላለን ታሪካዊ ግንኙነት ብቻ ሳይሆን ስለ መጪው ጊዜ ከየሀገራቱ ጋር ስላለን የጋራ ተጠቃሚነት ነው። ጎረቤቶቻችን ከምንላቸው ሀገሮች ጅቡቲ፣ ሶማሊያ፣ ኬንያ ወዘተ ቀጥሎ በጣም በቅርብ ርቀት የሚገኘው መካከለኛው ምስራቅ አካባቢ የባህረ ሰላጤው አካባቢ ነው። ከዚህ ክልል ጋር ረዥም ጊዜ ያስቆጠረ የህዝብ ለህዝብ ግንኙነት አለን። በጋራ ልንሰራባቸው የምንችሏቸው በርካታ እድሎች አሉ። የዛን ያህል ግን ጠንካራ ግንኙነት አለም። ስለዚህ በኢፌድሬ የውጭ ጉዳይ ሚኒስቴር በኩል ይህን ግንኙነት የበለጠ ማጎልበት የጋራ ተጠቃሚነት መፍጠር ይቻላል የሚል ጠንካራ እምነት አለ። ስለዚህ ጉብኝቶቹ ከዚህ የሚነሱ ናቸው። እኛ ጋር ያለ እነሱ ጋር የሌለ እነሱ ጋር ያለ እኛ ጋር የሌለ ነገር አለ። ለምሳሌ እነሱ ጋር በኢንቨስትመንት መሰማራት የሚችሉ በንግድ መሰማራት የሚችሉ በርካታ ባለሀብቶች አሏቸው። ገንዘብ አለ የፋይናንስ ድጋፍ ለመስጠት የሚያስችል ሁኔታዎች አሏቸው። በተመሳሳይ እነሱ ጋር የሌለ እኛ ጋ ያለ በርካታ የግብርና ምርቶች ስጋ፣ ቡና፣ አትክልትና ፍራፍሬ፣ አበባ፣ ሌሎቹም ሌሎቹም የተባበሩት አረብ ኤሚሬቶችን ገበያ ተደራሽ ማድረግ ይችላሉ። የኢትዮጵያ አየር መንገድ ለምሳሌ ወደዚህ አካባቢ ወደ ተባበሩት አረብ ኤሚሬት በቀን ሶስት ጊዜ ይበራል። ከዛ በላይ መጨመር ይቻላል። መካከለኛ ምስራቅን ቀን የባህረ ሰላጤው ሀገሮችን ከአፍሪካ ጋር ማስተሳሰር ይቻላል። ጉብኝቶቹ እነዚህ ናቸው። በነገራችን ላይ እዚህ አካባቢ በጣም ከፍተኛ ቁጥር ያለው ኢትዮጵያዊ እንዳለ ነው የሚታመነው። የተባበሩት አረብ ኤምሬትስ መቶ ሺህ ነው የሚገመተው እንግዲህ ትክክለኛ ቁጥሩን ማስቀመጥ ባይቻልም። ስለዚህ እነዚህ ወገኖቻችን ህጋዊ የሚሆኑበት፣ ከህገ ወጥ አዘዋዋሪዎች የሚድኑበት፣ እነሱም ተጠቅመው ቤተሰቦቻቸውንም አገራቸውን ተጠቃሚ ማድረግ የሚችሉበት እድል አለ። ስለዚህ የውጭ ጉዳይ ሚኒስቴር እንደ መንግስት ተቋም መብታቸው እንዲከበር ጥቅሞቻቸው እንዲከበር የማድረግ ህጋዊ የሆነ የስራ ስምሪት የመፈራረም እድሎችም እንዳሉ መታወቅ አለበት። አቶ መለስ ዓለም፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ ከአቡዳቢ በስልክ ለሰጡኝ ቃለ ምልልስ በጣም አመሰግናለሁ። ስለ ጊዜዎት አመሰግናለሁ። ጊዜ ተከታዩ የመጽሔት ወደ ኮሪያውያን ጉዳይ ይወስደናል። የሰሜንና የደቡብ ኮሪያ ከፍተኛ ልኡካን ከሁለት ዓመታት ወዲህ ለመጀመሪያ ጊዜ መሆኑ በተነገረ አጋጣሚ ትላንት ተገናኝተው ተነጋግረዋል። ዓለም አቀፍ ትኩረት የሳበውን የሁለቱም ኮሪያዎች ንግግር ዝላቲካ ሆክ ዘግባለች። አዲሱ አበበ እንዲህ ያቀርበዋል። የደቡብ ኮሪያ ባለስልጣናት ግንኙነቱን አወድሰዋል። ይልቁንም ደቡብ ኮሪያ ውስጥ የሚካሄደው የበጋ ኦሎምፒክ በሰሜን ኮሪያ የሚሳይል ተኩስ ሙከራ እንደማይደናቀፍ ነው ተስፋ ያደረጉት። በስፖርቱ ዲፕሎማሲያዊ ግንኙነት ደቡብንና ሰሜን ኮሪያን የበጋ ኦሎምፒክ የበለጠ አስተሳስሮ የወደፊቱን ግንኙነት መልክ ያስይዘዋል ብለን ተስፋ እናደርጋለን ነው ያሉት የሶል ፕሬዚዳንት ጎ ሱን ናም። ይሁንና አልፎ አልፎ በሚታየው በሰሜን ኮሪያ የሚሳይል ሙከራ የተሰላቸው የደቡብ ኮሪያ ሕዝብ ይህ በስፖርት የተጀመረ ውይይት በሰሜን ኮሪያ የኒውክሌር ጦር መሳሪያ ላይም አንድ ውይይት ወይም የውይይት መድረክ ይፈጥራል የሚል ተስፋ ሰንቀዋል። ሌላውም የሶል ፕሬዚዳንት ካንግ ጆን ታይ በመጀመሪያ ደረጃ መጪው የኦሎምፒክ ውድድር በአስተማማኝ ሁኔታ የመካሄዱ ነገር ዋና ትኩረት ወይም ቁም ነገር ነው። ምንም እንኳ ዓለም አቀፋዊ ይዘት ያለው ጉዳይ ቢሆንም፣ ውይይቱ የኒኩሌር ጦር መሳሪያ ጉዳይን በቸልታ አልፈውም ባይነን አሉት። አንድ የደቡብ ኮሪያ ባለሥልጣን በበኩላቸው በኮሪያ ጦርነት ወቅት የተለያዩ ቤተሰቦች የሚገኙበት ኅብረተሰብ እንደሚፈጠረም ተስፋ ያደርጋሉ። ወደ ስልሳ ሺህ የሚጠጉ አረጋውያን የደቡብ ኮሪያ ዜጎች ከቤተሰቦቻቸው ጋር ዳግም ለመገናኘት በከፍተኛ ደረጃ ተስፋ አድርገዋል። ከደቡብ ኮሪያው የዶንጎንግ ዩኒቨርሲቲ ኪም ዮንግ ያም እንዲህ ይላሉ። አብዛኛው ውይይት በኦሎምፒክ ስፖርቱ ላይ ነው የሚሆነው። ሌላው ግን የተለያዩ ቤተሰቦችን በማገናኘትና ሰሜን ኮሪያ ውስጥ ያሉ የተቸገሩ ሕፃናትንና ነፍሰ ጡር ሴቶችን በመርዳት ጉዳይም ይሆናል ብለዋል። ከውይይቱ ቀደም ብሎ አስተያየት የሰጡ የደቡብ ኮሪያው ተንታኝ ኪም ዮንግሆን እንደተናገሩት ሰሜን ኮሪያ ችግር ፈጣሪ አገር አለመሆኗን ለዓለም አቀፉ ማህበረሰብ ታሳያለች ተብሎ ይጠበቃል። ሰሜን ኮሪያ በኦሎምፒክ ስፖርት በመካፈል አገሪቱ ጤናማ አገር እንደሆነች፣ መሪዋም ኪም ዦንግ ኡንም ጤናማ አእምሮ ያላቸው ሰው መሆናቸውን ታስመሰክራለች ነው ያሉት። የሰሜን ኮሪያው መሪ ኪም ዦንግ ኡን ከዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ጋር ጠያፍ ሊባል የሚችል ኃይለ ቃል ተለዋውጠዋል። በዚህም የኒኩሌር ጦር ፍጥጫው መፈጠሩ አይዘነጋም። በዚህ መካከል ግን ቻይና ሁለቱም አደብ እንዲገዙና ወደ ውይይት እንዲገቡ መክራለች። የካቶሊካዊት ቤተ ክርስቲያን ታላቁ አባት አባ ፍራንሲስን በበኩላቸው የኒኩሌር ጦር መሣሪያ ዓለም አቀፍ እገዳ እንዲጣልበት፣ የውጭ ዲፕሎማቶች ደግሞ በውይይቱ መጀመር ላይ እንዲተጉ አሳስበዋል። ተንታኞች እንደሚናገሩት ከሆነ ግን ሰሜን ኮሪያ እንዲህ በቅርቡ ወይም በቶሎ የኒኩሌር ጦር መሳሪያ ግንባታዋን አታቆምም። ለሰሜን ኮሪያ የኒኩሌር ጦር መሳሪያ ፕሮግራም ትዕግስቱ የሌላቸው የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ይህን የሁለቱን ኮሪያዎች ስፖርታዊ ግንኙነት ማወደሳቸው አይዘነጋም። አድማጮች፣ አሁን ወደ መጽሔቱ የመጨረሻ ርዕስ እንሻገር። የአሜሪካ የውጭ ጉዳይ መስሪያ ቤት ከጸጥታና ከጉብኝት አመቺነት አንጻር የዓለም ሀገሮችን በአራት ምድብ የሚያስቀምጥ አሰራር ይፋ ሊያደርግ ነው ይላል የመጨረሻው የመጽሔቱ ርዕስ። የኢትዮጵያን ጨምሮ ሌሎች ሀገሮች ከየትኛው ምድብ እንደተቀመጡ ከነገ ጀምሮ ማወቅ እንደሚቻል የአዲስ አበባው የአሜሪካ ኤምባሲ ያስታውቀዋል። አሁንም እስክንድር ፍሬው ነው ከአዲስ አበባ ተከታዩን ያጠናቀረልን። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ያወጣው መግለጫ እንደሚያሳየው አዲሱ አሰራር የአሜሪካውያንን ደህንነት ይበልጥ ለመጠበቅ ያለመ ነው። እናም እነዚህ አሜሪካውያን ዜጎች ወደ ውጭ ለመጓዝ የሀገራቱን የጸጥታና ሌሎች ሁኔታዎች ከዚህ ምድብ ማወቅ ይችላሉ። ደረጃ አንድ ተብለው የሚቀመጡት ሀገራት የተለመደ ጥንቃቄ ብቻ የሚያስፈልጋቸው ናቸው። በደረጃ ሁለት የበለጠ ጥንቃቄ ማድረግ የሚያስፈልጋቸው አገራት ተቀምጠዋል። በደረጃ ሶስት ደግሞ ከፍተኛ የሆነ የደህንነት ስጋት ያለባቸውና ሊደረግ የታሰበን ጉዞ እንደገና ማጤን የሚጠይቁ ሀገራት ተመድበዋል። ፈጽሞ መጓዝ የማያስፈልግባቸውና ለሕይወት አስጊ የሆነ ሁኔታ ያለባቸው ሀገራት በደረጃ አራት ተመድበዋል። አዲሱ አሰራር ከዚህ ቀደም የጉዞ ማስጠንቀቂያ በሚል የወጣ የነበረውን ነባር አሰራር እንደሚተካ በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት አብራርተዋል። ከዚህ ቀደም በነበረው አሰራር ላይ የነበሩ ክፍተቶችን እንደሚደፍንም ገልጸዋል። ይህ አንድ ዓመት የፈጀ ሂደት ውጤት ነው። በውጭ ለሚኖሩ አሜሪካውያን ደህንነት ድጋፍ የማድረግ ኃላፊነት በውጭ ጉዳይ መስሪያ ቤት የሚገኘው የካውንስል ጉዳዮች ቢሮ ነው። ቀደም ሲል ስንሰራበት የነበረውን መንገድ በተመለከተ የተሰጡ አስተያየቶችን ከግምት በማስገባት ይህ አዲስ አሰራር በጥንቃቄ ተቀርጿል። ቀደም ያለው አሰራር የፈጠራቸውን ግራ መጋባቶች ለማስቀረት ነው ያሉት። ኢትዮጵያ ከየትኛው ደረጃ እንደምትመደብ ጠይቄያቸውም አሁን መናገር እንደማይቻል አስረድተዋል። ይህ መረጃ ይፋ የሚደረገው አዲሱ አሰራር ነገ ይፋ ሲደረግ ነው። ቀደም ብዬ የምሰጥህ መረጃ አይኖረኝም። ሆኖም ይህ የአዲሱ አሰራር ገጽ ይፋ ከተደረገ በኋላ ማንኛውም ሰው እዚያ ውስጥ በመግባት ስለ ኢትዮጵያ ያለውን ሁኔታ ማየት ይችላል። ከጉዞ አንጻር ኢትዮጵያ የተመደበችበትን ብቻ ሳይሆን አሜሪካውያን ዜጎች በኢትዮጵያ ስለሚደረጉ ጉዞዎች ማወቅ ያለባቸውን መረጃም እንሰጣለን ነው ያሉት። የአሜሪካ የውጭ ጉዳይ መስሪያ ቤት ይፋ ያደረገውን አዲስ አሰራር በተመለከተ ነገ ከሚሰጡ መረጃዎች ጋር ተጨማሪ ዘገባ ይዤ እመለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ቃሉ አሁን እንግዲህ የመዝናኛ ክፍለ ጊዜ የደረስን ይመስለኛል። ምን ሙዚቃ ነው የመረጥክልን ለምሽቱ? ቆየት ካሉ ስልቶች፣ ድምፃዊቷም በኢትዮጵያ የሙዚቃው ዓለም ከፍተኛ ተሰሚነት ያላት ብዙ አመት በሙዚቃው ዓለም የቆየች ናት። አስቴር አወቀ ናት የምትጫወትልን። ከቆዩት ከሰነበቱ ስልቶች አንዱ መርጠናል። ምን ነው ግራ ወጣ ይሰኛል። I'm <speaking> not <in Spanish> ለስለስ ባለው ዜማዋ አስቴር አወቀ ምን ግራ ወጣ የተሰኘውን ቆየት ያለ ዜማዋን የተጫወተችልን፣ አስቴር እናመሰግናለን። አድማጮች፣ የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍስሀዬንን ሁለተኛውን አጋማሽ ስርጭታችን በርሰሪዎቹ ስርጭታችን አድማጮች፣ አሁን ወደ ምሽቱ ቀዳሚ ቅንብር ሐኪሙን ይጠይቁ የደም ስሮችን መዘጋት ተከትሎ ወደ ድብ የሚመጣው የደም ዝውውር በሚቋረጥበት ወቅት በሚከሰተው ድንገተኛ የጤና መታወክ ዙሪያ ባለፈው ሳምንት የተጀመረው አዲስ ተከታታይ ቅንብር የመጨረሻ ክፍል ነው። ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው ሙያዊ ማብራሪያውን የሚሰጡን በዚህ በዩናይት ስቴትስ የሚኒሶታ ክፍለ ግዛት ቀደም ብለን ያስተዋወቅ ናቸው የሄኔፔን ካውንቲ ሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪም ዶክተሩ ብሸታየነው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አሉላ አመሰግናለሁ አዳነች። የምሽቱንም ቀደም ብለን እንዳስተዋወቅ ነው። ባለፈው ሳምንት ሶስተኛው ክፍል መገባደጃ ዶክተር ውብሸት አሳሳቢ ሊሆኑ የሚችሉ ምልክቶች አንዳንዴ የሌላ ህመም ምልክቶችም ሊሆኑ ይችላሉ። በእርግጥ የልብ ይሁኑ የሌላ ለመለየት በሚያስችሉ ምልክቶቹንም አንዳቸው ከሌላቸው ጋር የሚያዛምድ ሁኔታ በሚያስረዱበት መለስ ብለን በማስታወስ እንጀምራለን። ነገሮች ግን እንዴት ነው አብረው ሊገናኙ የሚችሉት? ለአሁን ላልከኝ ጥያቄ ከህክምና ጋር የተገናኘ በጣም ጥሩ ነገር ሊያስረዳን የሚችል ነገር አለ። ይሄ ምንድን ነው? አንድ ነርቭ አለ። ትልቅ ነርቭ ነው፣ ከልብ ጋር የተገናኘ ነው። ይሄ ነርቭ የድረሱልኙ ነርቭ ነው እና በሜዲካል ተርም ቬገስ ነርቭ ይባላል። እና ቬገስ ነርቭ ማለት ምልክቶችን ከሆድም፣ ከሆድ ዕቃ፣ ከልብ፣ ከአካባቢው ሁኔታ፣ ከሁሉ ጋር ሰብስቦ ሁለገብ ነው። ያንን መልእክት ወደ አንጎል መውሰድ ነው የሱ ስራ እና የድረሱልኝ መልእክት ሲመጣ ያቅለሸለሸውም ዝም ብሎ የማይሆን ምግብ በልቶም የሚያቅለሸልሸው ሰው አንዳንድ ጊዜ ይህን ተገንዝቧል ላብ በላብ ትሆናለህ የማይሆን ነገር በልተህ እያቅለሸለሸ ሳል አይደለም እንዴ ልክ ነው ምክንያቱም ቬገስ ነርቭ ነዋ በሱ የተጠራው ሁለገብ ነርቭ ስለሆነ ይሄ የተበላው ነገር አውኮታል፣ ይሄን ግለሰብ እና በቃ የሆነ ነገር ብቻ እርዳታ እንዲደርስ እዚህ አካባቢ ድረሱልኝ ይልና ይልካል ወደ አንጎል ማለት ነው። የግድ ልብም ላይ የደረሰ ጉዳት ሳይሆን ሳይሆንም ምክንያቱም ይሄ ሁለገብን ነርፍ ከሁሉም ቦታ ጋር የሚያስፈልገውን ድረሱልኝ ነው መልእክቱን አድርሶ ለብሬን ያግለሰብ የሆነ ነገር እንዲያደርግ የሚፈልገው እና አሁን ከልብ ጋር የሆነችው ነገር ሲመጣ ምን ችግር ይመጣል? የልብ መጎዳትን ይሄ ነርፍ ይወስድና ለአንጎላችን መልእክቱን በሚያደርስበት ጊዜ አብሮ ምን ምን አብሮ አምታቶ ይሰጠዋል። እነዚህ ሎች ያልናቸውን ነገር ኦልሞስት ከምግብ ጋር ወይም ደግሞ ሌላ ነገር ሲያስደነግጥህ ሲያስቸግርህ የሚደርስብህን አይነት ነገር አብረው ይወስዱታል ማለት ነው። እና አሁን አድማጮች የሚያስቡት እንዴ ታዲያ እንዴት ነው የምናውቀው አንዱ ከሌላው የሚለይበት የሚለውን አሁንም ሶስተኛ ጊዜ ደግሞ ሁሉም ነገሮች አብረው አብረው መሰለፍ አለባቸው። አንደኛ ደረት ጋር የሚጫነው ነገር መምጣቱ እንደ ቀበቶ ነው፣ እንደ ሳጥን ነው። ከሱ ጋር አብሮ ደግሞ መቅለሽለሹ፣ አብሮ ደግሞ የትንፋሽ ማጠሩ፣ አብሮ ደግሞ የላብ መብዛቱ፣ ወደ ጉሮሮ መሄዱ፣ ትከሻ መሄዱ፣ እነዚህ በሙሉ ግን አብረው ሲከሰቱ የዛን ጊዜ ነው አንድ ሰው አሀ እቺ ነገር ግን የልብ ልትሆን ትችላለች ብሎ ማሰብ ያለበት በዛ ጊዜ። ዶክተር ብሸትን ሁሉ ጊዜ እንደምንለው በሬዲዮ ባይታከሙም ፍንጭ ማግኘት የሚችሉበት መጨነቅ የሌለባቸው መቼ እንደሆነ ጥሩ አድርገው ያስረዱ ይመስለኛል። ምናልባት በብዙዎች ልብ፣ ብዙዎች ሕሊና ሊግላላ የሚችል የሚመስለኝን አንድ ጥያቄ ልወርውር። ብዙ ጊዜ አጣዳፊነቱ ነው ቶሎም ይመጣልንና እነኚህ ምልክቶች በታዩበትና የከፋ ሁኔታ ምናልባትም ሕክምና በመሀል ካልተገኘ ያልተጠበቀ ሁኔታ ሊደርስ እንደሚችል ጭምር ባለው ጊዜ ውስጥ የጊዜው ግምት የለንም። እንደው በምን ያህል ጊዜ ውስጥ ያ የደረሱልኝ መልእክት ምላሽ ይጠብቃል? ይሄ አሁን የምንወያየው ጉዳይ አስቸኳይ እንክብካቤ የሚያስፈልገው ጉዳይ ነው እና ይሄ ነገር አንድ ሰው ከተሰማው በተቻለ መጠን በሚቻለው ፍጥነት የጤና ማዕከል ጋር ሄዶ እርዳታ ወይም አንድ እንክብካቤ ወይም የሆነ ምርመራ ያስፈልገዋል፣ እንዲህ አይነት ነገር ሲሆን ብዬ አስባለሁ። ከሁሉ ነገር ርቀን ግን እንዲህ አይነት ነገር ተሰምቶን እውነትም አሁን ባልናቸው ውይይቶች ውስጥ አንድ ሰው በተከታታይ የተነጋገርነውን ነገር አስቦበት ይሄ ነገር ከልቤ ንጋ ነው ካለና እንዲያው ቤት ውስጥ ቁጭ ብሎ ምን ላረግ ችላለሁ ብሎ ያስባልና ምን ያርግ ብለህ ብትጠይቀኝ፣ ከሆነ አንዱ ነገር አንድ ሰው መውሰድ ያለበት አስፒሬን ነው፣ እንደዚህ አይነት ነገር በሚያስብበት ጊዜ። ምክንያቱም እዚህ ሀገር የሚሆን የትም ሀገር መጀመሪያ እንዲያው አምቡላንስ እንኳን ጠርተህ መጥተው፣ እቺ አሁን እኛ የተወያየንባትን አይነት ስቶሪ ነግረሃቸው ልብ ከሆነ የሚያስቡት ወዲያውኑ የሚሉ ምንድን ነው፣ አንድ አስፒሪን ሙሉ ትልቁን አስፒሪን ውሰድ ና ቆርጭ መህ ዋጥ ነው የምትባለው ወዲያው። ምክንያቱም አስፒሪን ያቺ የተዘጋችውን የደም ስራችንን ሄዶ ለመክፈት ከምንጠቀምባቸው መድኃኒቶች አንዱ በመሆኑ ነው። ከዛ ወዲያ ግን እንዲህ አይነት ነገር ከተከሰተና እውነትም የሚያሳስበን ከሆነ ወደ ጤና ማዕከል ሄዶ እንዲህ እንዲህ አይነት ነገር ተሰምቶኝ ነበር፣ ሌላ ምንም የሰራሁት ያረኩት ነገር የለም። እንዲህ አይነት ነገር እንዲከሰት ማድረግ የነበረበትና ይሄ ነገር የልብ ጉዳይ ነው አይደለም ብሎ መነጋገር ያስፈልጋል። በነገራችን ላይ አሁንም እንደገና ሰው እንዲያስበው የምፈልገው ነገር ምንድን ነው? እንዲህ አይነት ችግር ብዙ ጊዜ የሚከሰተው ወንዶች ላይ ከአርባ አምስት ዓመት በኋላ ሴቶች ጋር ደግሞ ብዙ ጊዜ ከሀምሳ አምስት ዓመት በኋላ እድሜያችን እየገፋ ሲመጣ ነው። እንደዚህ አይነት ችግር ብዙ ጊዜ የሚመጣው እና ለብዙ ወጣት ሰው ሀያ ላይ ሰላሳ ላይ ላለ ሰው ቅድም ዘጠና አምስት በመቶ ይሄ ችግር ሊሆን ይችላል ብዬ ነበረ እነሱ ጋር ደግሞ ዘጠና ዘጠኝ በመቶ ወይም ከዛም በላይ የሆነው ደግሞ ከልብ ጋር ሳይሆን ጉዳዩ ከሌላ ነገር ጋር የተገናኘ ነው እና አሁንም እንደዚህ አይነት ነገር ሲሰማቸው ከመጨነቅ እንደገና ልቤ ይሆናል ወይ በማለት ፋንታ አሁን ዛሬ የተነጋገርናቸው ነገሮች ማይተው ራሳቸውን የሚያጽናኑበትና ረጋ የሚያደርጉበት ሁኔታ ያለ ይመስለኝ። መልካም ነው። ዶክተር ውብሸት ለተከታታይ ፕሮግራሞቻችን አድማጮች ልብ ጉዳይ የሚያስጨንቃቸው የሚያሳስቧቸውን ጥያቄዎች ቃኝተውልናል አንድ የብዙዎችን ትኩረት የሳበ ከጥቂት ዓመታት በፊት እንደ ምትሀታዊ መድኃኒት የተወሰደን የመድኃኒት አይነት ጠቅሰዋል። በድንገተኛ ጊዜም ለጥቅም ላይ እንዲውል ካነሳ ነው አይቀር ግን ከልብ ጋር ነውና ተያይዘው የሚነሳው የአስፕሪን ተአምራዊ ጠቀሜታ መደበኛ ሕክምና ውስጥም ከዘለቀ ጥቂት ዓመታት ተቆጥሯልና ና እንዴት እንደሚሰራ በየዕለቱ አንዳንድ ፍሬ በመከላከያነትም እንዲወሰድ የይዘቱ መጠን ያነሰ አስፕሪን በየቀኑ ይወሰድ በሚል የልብ ሐኪሞች የምትመክሩትንም ለምን እንደ እንደምትመክሩ ይንገሩ። አስፕሪን ደማችን ውስጥ ሲገባ የሚያደርገው ምንድን ነው? ደምን የሚያጓጉሉትን የደም ክፍሎች እነሱን ይመልሳል ማለት ነው። ቶሎ ደም እንዳይጓጉል ከሱ ትንሽ ሻል ያለ የደም መቅጠን ወይም ደግሞ ቶሎ የደም አለመርጋት እንዲፈጠር ያደርጋል። አስፒሪን በነገራችን ላይ በሁሉም ሰው ወይም ደግሞ ገና ለገና ይሄ ችግር ይኖረኛል ብሎ በሚያስብ ሰው በሙሉ መወሰድ የለበትም። ምክንያቱም እንደ ጥቅሙ ሁሉ ጉዳትም አለ። በማያስፈልግ ሁኔታ ደግሞ ከተወሰደ ደግሞ እንዲያውም ከጥቅሙ ጉዳቱ አመዝኖ ወይ ሆድ እቃ ውስጥ ወይም ደግሞ አንጎል ውስጥ የደም ፍሳሽ ሊያስከትል የሚችል አይነት መድኃኒት ስለዚህ ሐኪም መምከር አለበት። ጥሩ ነው። ሐኪም መምከር አለበት እና እኛ እንኳን በምንሰጥበት ጊዜ በእርግጥም ከዚህ በፊት የልብ ችግር ያለበት ሰው ሁሉም ውሰድ ይባላል። አስፕሪን በቀን አንዲቺ፣ ቅድም ያልካትን መለስተኛዋ ዶዝ ኤቲዋን ሚሊግራም የምንላት ናት። እሱን ሁሉ ሰው እንዲወስድ እንሰጠዋለን። የልብ ችግር ያለበትን ሰው ግን የልብ ችግር የሌለበት ሰው እየተመረጠ ነው። በጣም ከፍተኛ ሪስክ የሆነን ሰው እውነትም ውሰድ ይባላል፣ ለመጠንቀቂያ ወይም ለመከላከያ ግን፣ ብዙዎቻችን ከትንሽ ወይም ደግሞ ቢሆን ቢሆን መለስተኛ ሪስክ ላይ ያለን ሰዎች ስለሆን ለብዙዎቻችን ሳንጠነቀቅ ከወሰድ ነው ከጥቅሙ ጉዳቱ ሊያመዝን ስለሚችል እሱ ላይ መጠንቀቅ አለብን። ግን ዋናው ጥቅሙ እንደ እሱ ነው። ሲወሰድ ደም ውስጥ ይገባና አንዳንድ ደምን ቶሎ እንዲረጋ ወይም እንዲጓጉል የሚያደርጉትን የደም ክፍሎች እነሱን ማስታገሻ ወይም መመለሻ አይነት መድኃኒት ሆኖ ነው የምንጠቀምበት። መልካም። ዶክተር ውብሸት አየነው፣ ሚኒያፖሊስ ሚኒሶታ በሚገኘው በሄኒፒን የህክምና ማዕከል የልብ ልዩ ሐኪምና አማካሪ ለጊዜው ለሙያዊ ማብራሪያው አመሰግናለሁ። የልብ ጉዳይ መልሰን እንድንገናኝ ማድረጉ አይቀርምና በሌላ መሰል ፕሮግራም በቅርቡ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ግን እግዜር ስትልኝ ለግብዣ አመሰግናለሁ። አድማጮቻችንን ለመስማት እንደሰጡን ጊዜ ሁሉንም እያመሰገንኩ ሰናበትሃለሁ። ጥያቄዎቻችሁን አድረሱን። ሐኪሞን ይጠይቁ። በሌሎች ጥያቄዎቻችሁ የህክምና መልስ በምትሹባቸው ዙሪያ በተከታታይ እናቀርባለን። በአዲሱ ዓመትም መሳተፋችሁን ቀጥሉ። አድማጮች፣ የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ረንትሳየነን። አሁን ሳምንታዊው ቅንብር ንግድና ምጣኔ ሀብት። ኢትዮጵያ በጨርቃ ጨርቅ ኢንዱስትሪ ያላትን የገበያ ተወዳዳሪነት በመጠቀም በዘርፉ ምጣኔ ሀብታቸውን ለማሳደግ ከቻሉ ሀገሮች ተርታ ለመሰለፍ አቅዳለች። ኢትዮጵያን የአፍሪቃዋ ባንግላዴሽ ለማድረግ መንግስትና የሀገር ውስጥ እንዲሁም የውጭ ባለሀብቶች እየሰሩ ይገኛሉ። በሀገሪቱ በመገንባት ላይ ያሉት የኢንዱስትሪ ፓርኮችም አብይ አትኩሮት የጨርቃጨርቅ ኢንዱስትሪ ሆኗል። ዘገባው የሮይተርስ ነው። ሄኖክ ሰማእግዜር አጠናቅሮታል። የውጭ ባለሀብቶች በተለይ ከቻይና፣ ቱርክና አውሮፓ ፊታቸውን ወደ ኢትዮጵያ ዙረዋል። ታዋቂው የስዊድን ልብስ አምራች ኤችኤንም የልብስ ፋብሪካዎችን በኢትዮጵያ ለማስፋፋት በስራ ተጠምዷል። ለበርካታ ሰዎች የሥራ ዕድል የሚፈጥርና በማደግ ላይ ለሚገኘው የኢትዮጵያ ምጣኔ ሀብት ደግሞ የኃይል ምንጭ ሆኖለታል። ኢትዮጵያ ከወራሪ የቅኝ ግዛት ኃይሎች ጋር ተዋግታ ነጻነቷን ባስከበረችበት የአድዋ ከተማ ዛፎች ዙሪያውን የተተከሉበት ከመሃል የብረት ቆርቆሮዎች የከደኑት የአልሜዳ የልብስ ፋብሪካ ይገኛል። ስፍራው ከመዲናው አዲስ አበባ አንድ ሺህ ኪሎ ሜትር ይርቃል። ላለፉት ዐሥራ ሦስት ዓመታት በሥራ ላይ የቆየው አልሜዳ በሺዎች ለሚቆጠሩ ኢትዮጵያውያን የሥራ ዕድል ፈጥሯል። ከዚያም በተጨማሪ ለአገሪቱ ምጣኔ ሀብትም ከፍተኛ አስተዋጽኦ እያበረከተ ይገኛል። እንዳልሜዳ ያሉ የልብስ ፋብሪካዎች የኢትዮጵያ ጨርቃጨርቅ ፋብሪካ ኢንዱስትሪ ለአምራቾች ያለውን የሥራና የገበያ ዕድል ያመላክታሉ። ሌሎችም መዋለ ንዋያቸውን ያፈሳሉ በሚል መንግስቱ እየሠራ ይገኛል። ኢትዮጵያ የጨርቃጨርቅ ኢንዱስትሪዋ በዓመት አንድ ቢሊዮን ዶላርስ ከውጭ ገበያ የውጭ ምንዛሬ እንዲያመጣላት አቅዳለች። ከሁለት ዓመታት በፊት በመቶ ሚሊዮን ዶላርስ ምንዛሬ ያመጣውን ዘርፍ በአስር እጥፍ ለማሳደግ ያለመ ብዙ ፈተናዎች የሚጠብቁት የማስፋፊያ ዕቅድ ነው። አልሜዳ ጨርቃጨርቅ በአሁኑ ወቅት በቀን 21 ሺህ ቲሸርቶችና 9 ሺህ ያለቀላቸው አንሶላዎች፣ ጂንስ ሱሪዎችና ሸራና የወታደር መለዮ ልብሶችን በማምረት ላይ ይገኛል። ስዊድናዊ ኩባንያ ኤችንኤም በዓለም ሁለተኛ ትልቁ የጨርቃ ጨርቅ አምራችና አከፋፋይ ነው። በኢትዮጵያ የናሙና ምርቶችን ሲሠራ ቆይቶ በመላ ሀገሪቱ ከአቅራቢዎች ጋር ያለውን ግንኙነት ለማስፋፋትም እየሠራ ነው። ድርጅቱ በኢስያ ገበያዎች ያለውን ሥራ በጥቂቱ ወደ አፍሪካ በማዞር የገበያ ሥርዓቱን እንደዚሁም የምርት ጥራቱን ለማሻሻል አልሟል። አልሜዳና ኤችንም በጋራ እየሠሩ ይገኛሉ። የፋብሪካ ሥራውም በስዊድናዊ ኩባንያ ብቻ ሳይሆን የሚሠራው ዙሪያውን የአምራችና አከፋፋዮች የሥራ የገበያ ትስስር ለመፍጠር አብረው እየሠሩ ነው። አልሜዳ ለምሳሌ ለኤች ኤንድ ኤም የምርቱን ታግ ሰርቶ ጥራቱ እየተመዘነ ይገኛል። ሥራው በቅንጅት የኢትዮጵያ ጨርቃጨርቅ ፋብሪካዎች ከሌሎች ዓለም አቀፍ የልብስ አምራችና አከፋፋይ ኩባንያዎች ጋር የሚሠሩት እንደሆነ የአልሜዳ ሥራ አስፈጻሚ መሐሪ ወልድ አረጋ እያስረዳሉ። አብዛኛው ከዚህ በፊት የነበሩ ከእኛ ጋር የሰሩ የነበሩ ከአሜሪካና ከአውሮፓ ነበሩ። አሁን ያለው ግን ከእኛ ጋር ማለት ነው። አሁን አሁን በስራ ላይ ያለው ካረንትሊ ኤችኤንዲኤም ነው። ይሄ ደግሞ ከስዊድን በዓለማችን በአልባሳት በሁለተኛ ደረጃ የሚቀመጥ ድርጅት ነው። ትልቅ ድርጅት ነው። እነዚህ እነዚህ ናቸው የውጭ ማለት ነው። በብዛት ደግሞ ለአገር ውስጥ እናመርታለን። በዚህ አመት አልሜዳ ካመረታቸው ጨርቃ ጨርቆች ለወጪ ገበያ የዋለው 15 ከመቶ ይሆናል። በጠቅላላ 6.4 ቢሊየን ብር በውጭ ምንዛሬ አስገኝቷል። በቀጣዩ ዓመት ደግሞ የውጭ ገበያ ድርሻውን ወደ 20 ከመቶ ከፍ ለማድረግ አቅዷል። አልሜዳ በፋብሪካው ትላልቅ የሽመና ማሽኖችን በመጠቀም የምርት ዋጋን ለመቀነስና በፍጥነት ጥራት ያላቸው ልብሶችን ለማምረት መቻሉን ነው ሥራ አስፈጻሚው መሃሪ ወልድ አረጋይ የሚያስረዱት። አልሜዳ አሁን 800 ቋሚ ሠራተኞች ሲኖሩት 450 ደግሞ በጊዜያዊነት ይሰራሉ። በዚህ ሥራ ከተሰማሩት ደግሞ 95 ከመቶ ሴቶች ናቸው። ዘውድ ብርሃን በወር 680 ብር እየተከፈላት አንድ የሽመና መሣሪያን ታንቀሳቀሳለች። ጊዜዋን በአግባቡ ነው የምትጠቀመው። በትርፍ ጊዜዋ ደግሞ ተማሪ ናት እና አብዙ ተዋጤረ በሰንደ ማዘ ጊዜ እዚህ በማገኘው ደመወዝ ራሴን አስተዳድሬ በመማር ላይ ነኝ። የሚያስፈልጉኝን የቤት የምግብና የልብስ ወጪዎችን እሸፍናለሁ። እዚህ በማገኘው ደመወዝ ራሴን አስተዳድሬ በመማር ላይ ነኝ። የሚያስፈልጉኝን የቤት የምግብና የልብስ ወጪዎችን እሸፍናለሁ። ህልሜ ትምህርቴን ጨርሼ በፋብሪካው የሂሳብ ክፍል መስራት ነው። ኢትዮጵያ ከፊል ሳህራማ ከሆኑት የአፍሪካ ሀገሮች አምስተኛ ትልቁ ምጣኔ ሀብት አላት። በቅርቡ የኢትዮጵያ ምጣኔ ኬንያን ሲያልፍ የዓለም አቀፍ ባለሀብቶች ትኩረታቸውን ሰጥተው የሥራ ዘርፎችን በመመልከት ላይ ናቸው። አስቀድሞ በፍጥነት ሲያድጉ የቆዩ ምጣኔዎች ያላቸው የምጣኔ ሀብት ተሳትፎ እያነሰ ሲሄድ፣ አንዳንዶቹ ከውጭ የሚመጣ መዋለ ንዋይ መዳረሻ ለመሆን እየሠሩ ነው። የአፍሪካ ምጣኔ ሀብት ከዓለም አቀፉ አማካይ በእጅጉ ከፍ ብሎ በፍጥነት ሲያድግ አስቀድሞ በሁከት የተሞላችና የገበያ መረጋጋት ያልሰፈነባት ተደርጎ የሚታሰበው ምጣኔ አሁን የአፍሪካ ግስጋሴ አፍሪካ ራይዚንግ በሚል የገበያ ማማለያ ቃል አዲስ እይታ ለመፍጠር እየጣሩ ነው። ሆኖም ይሄ ሁሉ በጎ አመለካከትና የገበያ ዕድል በፍጥነት ሊቀየር ይችላል። በአግባቡ ያልበለጸገና የምጣኔ ሀብት ዕድገት እገጭጓን ለመቋቋም አቅም ስለሌለው በቀላሉ ይረበሻል። ስጋቱ ከፍ ያለ ነው። እነዚህ ዓለም አቀፋዊ ሁኔታዎች ባለፉት ሁለት አስርተ ዓመታት ከ7 እስከ 8 ከመቶ ሲያድግ የቆየው የኢትዮጵያ ምጣኔ ምናልባት ሀገሪቱ በሚቀጥሉት 13 ዓመታት የመካከለኛ ገቢ ካላቸው ሀገሮች ተርታ እሰለፋለሁ ብላ ያወጣችውን ዕቅድ ሙሉ በሙሉ ከማሳካት ሊያግዳት ይችላል ሲሉ ተንታኞች ያስረዳሉ። በተለይ በመንግሥቱ ፍጹም ቁጥጥር ስር የሚገኙ የገንዘብና ሰፋፊ የልማት ዘርፎች ቀልጣፋነትና የገበያ ተወዳዳሪነት በነፃ ገበያ ስርዓት ተፈትኖ ውጤት ያመጣል፣ አጠያቂ ጉዳይ ነው። በኢትዮጵያ የፖለቲካ ስርዓት በተለይ ብሔርን ያማከሉ የፖለቲካ ፓርቲዎች የሚያስተዳድሩት መንግሥት የሚኖረው አስተማማኝነት፣ በተለይ ለዓለም አቀፍ ኢንቨስተሮች ገንዘባቸውን እንዲያፈሱ የሚሰጠው የገበያ ማስተማመኛ ሌላው አሳሳቢ ጉዳይ ይሆናል። በሀገሪቱ ከመንግሥቱ የንግድ አስተዳደር ውጭ ያሉ ተወዳዳሪዎች ያለባቸው ፈተናም ለምጣኔ ሀብት እድገቱ በተለይ የግሉ ዘርፍ ተሳትፎ ላይ ፈታኝ ጉዳዮች ናቸው። በኢትዮጵያ በአሁኑ ወቅት የሚታየው የገቢ አለመመጣጠን፣ የሀብታምና ድሃው ማኅበረሰብ ልዩነት መስፋት ሌላ አሳሳቢ አስተዳደራዊ የምጣኔ ጉዳዮች ናቸው። ሀገሪቱ ምጣኔዋ በፍጥነት አደገ እየተባለ በዓለም ቁጥር አንድ የነፍስ አድን እርዳታ ተቀባይ ሀገር ናት። መንግስቱ የሀገሪቱን ምጣኔ ሀብት አስተማማኝ እድገት ላይ ለማጽናት እንደዚሁም የዜጎችን ኑሮ ለማሻሻል ወጪ ገበያ ላይ ያተኮረ ፖሊሲ ቀርጿል። ቡና፣ የግብርና ምርቶች፣ ከብቶችና የመሳሰሉትን ተዋጽኦዎች ለውጭ ገበያ ማቅረብ። ኢንዱስትሪ በኢትዮጵያ ምጣኔ ሀብት ያለው ድርሻ ከአጠቃላይ ሀገራዊ ገቢው አራት ከመቶ ብቻ ነው። አድማጮች አሁን የፕሮግራም ማሳሰቢያ። ኢህአደግ ብሔራዊ መግባባትን ለመፍጠር አንዳንድ የተቃዋሚ ፓርቲ አባላትና ግለሰቦችን ከእስር ለመፍታትና የስቃይ አያያዝ እንደሚካሄድበት የሚነገረውን ማዕከላዊ እስር ቤት ለመዝጋት መወሰኑ ተነግሯል። ማን ይፈታል? ማንስ ይቀራል? የሚለው በብዙዎች አእምሮ ይጉላላል። በኢህአዴግ አባል ድርጅቶች መካከልም የሚያግባባ እርቅ ተፈጥሯል እየተባለ ነው። የአራቱ የድርጅቶች እርቅ ብቻ በኢትዮጵያ ፍትሐዊ አስተዳደር ያሰፍን ይሆን? የኢትዮጵያ ሕዝብ ሰብዓዊና ዲሞክራሲያዊ መብቶቹ እንዲከበሩ፣ ሰላምና መረጋጋት እንዲሰፍንባት ምን አይነት እርምጃዎች ቢወሰዱ ይበጅ ሆን በእነዚህና ሌሎችም ጥያቄዎች ዙሪያ መልስና ሀሳባቸውን እንዲሰጡ የቀድሞውን የፖለቲካ እስረኛ አቶ ሀብታሙ አያሌውን፣ የበዙ እስረኞች ጠበቃን አቶ አመሃ መኮንንን፣ የኦሮሞ ዲሞክራሲያዊ ግንባርና የኢትዮጵያ ሀገራዊ ንቅናቄ አባል አቶ ዘውዴ ሙለታን ጋብዘናል። ጥያቄዎቻችሁን እስከ ነገረቡ ምሽት በስልክ ቁጥር 202 2059942 የውስጥ መስመር 14 ወይም በኢሜይል ኢሜይል ለሚቀናችሁ ሆርን አት ቪኤንኒውስ ዳት ካም ላቁልን። ለጥያቄው መልስ አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በሩዋንዳ የዩናይትድ ስቴትስ አምባሳደር ኤሪክ ጄ ባርክስ የዩናይትድ ስቴትስ መንግሥት የተመጣጠነ የምግብ እጥረትን ለመዋጋት የተያያዘውን ዘመቻ ለማስተዋወቅና ግንዛቤም ለመፍጠር በዚሁ የአውሮፓውያኑ ጥር ወር ሀያ ውስጥ የሚገኘውን የኪናዝ ክልል ጎብኝተዋል። በዚሁ ጥር አምስት ቀን ጉብኝታቸው እናቶች እያደረጉ ያለውን ጥረት የተመጣጠነ የምግብ እጥረትን ለመቋቋም የተያያዘውን ዘመቻ በመመልከት በዚያ መንደር አዎንታዊ ተግባር እየተካሄደ እንዳለም ተገንዝበዋል። በዚሁ ጉብኝት አምባሳደሯ የግብርና ማዕከል የሚገኝበትን ትምህርት ቤትም ተዘዋወረው ለመመልከት እድል አግኝተዋል። የአትክልትና የማዕድ ቤት መገልገያ ቁሳቁሶችን ለማህበረሰቡ አባላት በማከፋፈል በመሳተፍ ላይ ለሚገኙ ሕፃናትም በፕሮግራሙ ማለት ነው የተመጣጠነ ምግብ አቅርበዋል። ኪጋሊ የሚገኘው የዩናይትድ ስቴትስ ኤምባሲ ባለፈው መስከረም ወር 250 ሺህ ዶላር የለገሰ ሲሆን ገንዘቡ ለተመጣጠነ የምግብና ለተጣራ የመጠጥ ውሃ አቅርቦት የሚውል እንደሆነም ተገልጧል። ፕሮጀክቱ ዕድሜያቸው ከአምስት ዓመት በታች የሆኑ ወደ 53,000 ሕፃናትንና 10,000 ነፍሰ ጡር ሴቶችን ለመርዳት ያገለግላል ተብሏል። በተመጣጠነ የምግብ አቅርቦት ረገድ በተለይም ለልጆቻቸው የወንዶችን ተሳትፎ ያሳድጋል። ይህ ፕሮጀክት ባለፈው ጥቅምት ወር የተጀመረ ሲሆን እስከ 2019 እንደ አውሮፓ አቆጣጠር ይዘልቃልም ተብሏል። ፕሮግራሙ ዩናይትድ ስቴትስ በተመጣጠነ ምግብ አቅርቦት ረገድ የምታካሄደውን የዘመቻ አካል ይመለከታል። በዩናይትድ ስቴትስ ዓለም አቀፍ የእርዳታ ድርጅት ዩኤስኤአይዲ አማካኝነት የሚታገዘው ይህ ፕሮግራም የማኅበረሰብ ጤናን፣ የተመጣጠነ ምግብ አቅርቦትንና መጻኤውን ትውልድ የመታደግ እቅድ እንዳለውም ተገልጧል። ታዳጊ ወጣቶችና ሕፃናት እንዲሁም ነፍሰ ጡር ሴቶች በዚህ ፕሮግራም ዋነኛዎቹ ተጠቃሚዎች ናቸው። ለሮዋንዳ ሕዝብም እጅግ አስፈላጊ የሆነውን ይህን ወሳኝና አሳሳቢ የተመጣጠነ ምግብ እጥረት ለመቋቋም ዩናይትድ ስቴትስ ከአጋሯ ሩዋንዳ ጋር በመስራቷ ኩራት ይሰማታል። ቀደም ሲል የሰማችሁ ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ደግሞ የዜና ማጠቃለያ እናሰማለን። ሰሜንና ደቡብ ኮሪያ ግንኙነታቸውን ለማሻሻል ወታደራዊ ንግግር ለማካሄድ ዛሬ ተስማምተዋል። ሁለቱ ሀገሮች ይህን ያስታወቁት ከሁለት ዓመታት በላይ በኋላ ለመጀመሪያ ጊዜ ከተነጋገሩ በኋላ ነው። ሰሜን ኮሪያ በመጪው ወር በደቡብ ኮሪያ ፒያንግቻንግ ወደሚካሄደው የክረምት ኦሎምፒክ ውድድር የከፍተኛ ደረጃ ልዑካን ለመላክ ተስማምታለች። ባለፈው ዓመት ዩናይትድ ስቴትስ ውስጥ በተካሄደው ምርጫ የሩሲያ ጣልቃ ገብነትን አስመልክቶ ምርመራ በማካሄድ ላይ ያለው ልዩ የዩናይትድ ስቴትስ ካውንስል ፕሬዚደንት ዶናልድ ትራምፕ ሊጠየቁ ስለሚችሉበት ሁኔታ ከፕሬዚዳንቱ ጠበቆች ጋር ተወያይቷል። ሁለቱ ወገኖች ተገናኝተው የተነጋገሩት ባለፈው ወር ሲሆን ሊደረግ ስለሚችለው ቃለ መጠይቅ የቀረበ ዝርዝር ነገር እንደሌለ ከጉዳዩ ጋር ቅርበት ያላቸው ሰዎች ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ኩባ ባሉት የኤምባሲ ሰራተኞች ላይ ስለተፈጸሙ ጤና ተኮር ጥቃቶች ጉዳይ ለመመርመር የተጠያቂነት መርማሪ ቦርድ እንደሚጠሩ የውጭ ጉዳይ ሚኒስቴሩ ዛሬ ገልጿል። ሴኔተሮች ስለተባለው ጥቃት በተነጋገሩበት ወቅት ዲሞክራቶችና ሪፐብሊካውያን ሴኔተሮች በቂ ምርመራ ጥረት አልተደረገም በማለት የውጭ ጉዳይ ሚኒስቴር ባለስልጣኖችን ነቅፈዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት እንደሚለው የእስራኤል መንግስት በብዙ ሺዎች የሚቆጠሩ ኤርትራውያንና ሱዳናውያን የፖለቲካ ጥገኝነት ፈላጊ ስደተኞች በግዴታ ወደ አፍሪቃ ሀገሮች እንዲላኩ እየተማጠነ ነው። አድማጮች፣ ለማክሰኞ ምሽት ያዘጋጀ ነው የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናግናችሁ ናችሁ አሉላ ከበደና አዳነች ቀና ቀናባሪያችን ብርሃን ኃይሉ ከዋና አዘጋጇ ትዝታ ብላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ